የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 24 2014 ዓ ም ዝግጅታችን ጀመረ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል ፕሬዚዳንት አዲስ ለተቋቋመው በኢትዮጵያ ለተፈጸሙ የሰብአዊ መብት ጥሰቶችን የሚመረምር ኮሚሽን አዲስ አባላትን ሰየመ። የኢትዮጵያ መንግስትና የኢትዮጵያ ሰብአዊ መብቶች ኮሚሽን ከጅምሩ የዚህን አዲስ የምርመራ ቡድን መቋቋም መቃወማቸው አይዘነጋም። ዝርዝር ዘገባ አለን በ ተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የራሻ ወታደሮች ዩክሬንን ለቀው እንዲወጡ ጠየቁ። ፍትሐዊ ላልሆነ አላስፈላጊ ጦርነት ወደ ግንባር ለተላካችሁ ወታደሮች ይህንን ላችኋለሁ። መሪዎቻችሁ እየዋሿችሁ ነው። የጦር ወንጀል አትፈጽሙ። መሳሪያዎቻችሁን አስቀምጣችሁ ከዩክሬን ለመውጣት የተቻላችሁን ሁሉ አድርጉ። እነዚህንና ሌሎች ዝግጅቶችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭታችንን ታቀናብርልናለች። ጀስቲን ለምሽቱ የስርጭት መሐንዲሳችን ነው፤ አብሮን ይቆያል። ለምስል ድምጽ ቅንብሩ ደግሞ ሲሳይ አሸናፊና ግርማ ደገፋው አብረውን አሉ። እናንተም እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን የምሽቱን ዋና ዋና የዓለም ዜናዎች እናሰማችሁ። እንደምናምሽታችኋል አድማጮቻችን፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የመንግስታቱ ድርጅት ጉባኤ የሩሲያ ፌዴሬሽን በዩክሬን ላይ የፈጸመውን ወረራ ትላንት ባካሄደው አስቸኳይ ጠቅላላ ጉባኤ በበዛ አብላጫ ድምጽ አውግዟል። ይሁን እንጂ ሩሲያ በወረራዋና ወደፊት በመግፋት እንደቀጠለች መሆኑም ተዘግቧል። በትላንትናው የመንግስታቱ ድርጅት ጉባኤ ላይ አንድ መቶ ዘጠና ሶስት አባል መንግስታት አንድ መቶ አርባ አንድ የቀረበውን ረቂቅ የውሳኔ ሀሳብ ደግፈው ድምጽ የሰጡ ሲሆን አምስት ሀገራቶች ተቃውመውታል። ሰላሳ አምስት ሀገራቶች ደግሞ ድምጽ ከመስጠት ታቅበዋል። ኢትዮጵያ በጉባኤው ላይ ካልተገኙ ወይም የትኛውንም ድምጽ ካላስመዘገቡ ሀገራቶች መካከል አንዷ ስትሆን የመንግስታቱን ድርጅት ቻርተር አንቀጽ ሁ ሁለት ጥሷል የተባለውን የሩሲያን ወረራ የሚያወግዘውን ሰነድ ከተቃወሙት አምስት ሀገራቶች መካከል አንዷ ኤርትራ ነች። ሰነዱ አባላቱ የዩክሬንን ሉዓላዊነት ነጻነት፣ አንድነትና ዓለም አቀፍ እውቅና ባላቸው በውኃዎቿ ላይ በሚዘልቁ ወሰኖቿ ውስጥ ያላትን የግዛት ጥብቅነት እንደሚደግፉ የሩሲያ ፌዴሬሽን የፈጸመችውን ወረራ ደግሞ በብርቱ ያሳዘናቸውና የሚያወግዙት መሆኑን ይናገራል። ይህ ባለ አስራ ስድስት ነጥብ ውሳኔ ሩሲያ ጦሯን ያለ አንዳች መዘግየት ከሁሉም የዩክሬን የዩክሬን ግዛት እንድታስወጣና ሰነዱ የዩክሬንን ሉዓላዊነት ይጋፋሉ የሚላቸውን መስኮብ ቀደም ሲል የፈረመቻቸውን ሰነዶች እንድትቀድና የወሰደቻቸውን እርምጃዎችም እንድታጥፍ የሚጠይቁ አንቀጾችንም ይዟል። ይህ በእንዲህ እንዳለ የኢትዮጵያ መንግስት፣ ሁሉም ወገኖች ከእርምጃዎቻቸው እንዲታቀቡ ጠይቋል። ሀብታሙ ስዩም በዚህ ዙሪያ ዝርዝር አለው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ቢሮ በወጣው መግለጫ መንደርደሪያ ላይ ያለፉት ሁለት ዓመታት በዓለም አቀፉ ማህበረሰብ ዘንድ አንደኛው ሀገር ለሌላኛው ያለውን አስፈላጊነት መጠን ያሳዩ እንደነበረው አውስተዋል። ካለንበት የራቁናቸው የምንላቸው ጉዳዮች በእውነታው ግን አንድ ሀገር ራሱን ችለው እንደማይቆም ተጋላጭነታችንንም ያሳዩ ነበሩ ያለው መግለጫ የኮቪድ-19 ቫይረስ በተቀሰቀሰበት ወቅት የግለሰቦች ምላሽ ለመላ ዓለም የተረፈ ስሜት እንደነበረው አስታውሰዋል። በዚህ መንፈስ ኢትዮጵያ ኢትዮጵያ ከሰነበተችበት ጦርነት የሚነሳ ሰፊ ትምህርት ማጋራት እንደምትችል ኢትዮጵያ ጦርነት በቤተሰቦችና ማህበረሰቦች መተዳደሪያዎችና በአጠቃላይ በኢኮኖሚ ላይ የሚተወውን አውዳሚ ውጤት የተመለከተች ሀገር መሆኗን መግለጫው ዘርዝረዋል። የጦርነት ቁሳዊ ውድመት ይተካል ቢባልም በማህበረሰቡ ትስስር ላይ የሚተው ዘላቂ ውጤት ግን በሀገራት ዘንድ ጠባሳ ሆኖ እንደሚቆይ የመክረው መግለጫው በውጊያው ተሳታፊ ሆኑ አካላት ከፍተኛ ጥንቁቅነት እንዲተገብሩና ሁኔታውን የበለጠ ከማባባስ እንዲቆጠቡ መክሯል። ኢትዮጵያ አውሮፓ ውስጥ ያለውን ሁኔታ በከፍተኛ ጥንቃቄ ትመለከተዋለች፣ ያለው መግለጫው ሁሉም ወገኖች በዩክሬን ቀውስ ውስጥ ልክ ባላለፈ መልኩ ወይንም በኃላፊነት እንዲንቀሳቀሱ አሳስቧል። በጉዳዩ ላይ ውጥረት የበለጠ የሚጨምሩ ንግግሮች እንዳሳስቧት የገለጸችው ኢትዮጵያ መግባባት ላይ ይደረስ ዘንድ የተለያዩ መንገዶች እንዲሞከሩም በመግለጫው ጥሪ አቅርባለች። ችግር ፈቺ የሆኑ ዘንድ በጋራ የተመሰረቱ ዓለም አቀፍ ተቋማትና ልምዶች ገሸሽ ሊደረጉ እንደማይገባ ያስታወሰው መግለጫው ሰላም ይሰፍን ዘንድ የሚመለከታቸው ወገኖች ሁሉ አሁን ከሰፈነው ሁኔታ ይልቅ ሰላማዊ አማራጮችን እንዲያስሱም ተመኝተዋል። ትናንት በነበረው የመንግስታቱ ድርጅት ጉባኤ ላይ መቶ አርባ አንድ የዓለም ሀገራት ዩክሬንን የወረረችውን ሩሲያን አድራጎት ተቃውሞ ሲያወግዙ፣ ምስራቅ አፍሪካዊት ሀገር ኤርትራን ጨምሮ አምስት ሀገራት ሩሲያን ደግፈዋል። ኢትዮጵያ በጉባኤ ላይ ተወካዮቿ አልተገኙም ወይንም ደግሞ ድምጸዋ አልተቆጠረም። የደቡብ ሱዳን ፓርላማ ውጥረት ነገሰበት። ጆል ንሆም ዳንኤል የተሰኙ የብሔራዊ የህግ አውጪ ምክር ቤት አባል ብሔራዊ የደህንነት አገልግሎቱ በደቡብ ሱዳን ፓርላማ ውስጥ መገኘቱ ከጁባ መንግስት ጋር ግንኙነት በሌላቸው የምክር ቤቱ አባላት ላይ ፍራቻን ፈጥሯል ሲሉ ተናገሩ። በምክር ቤት ውስጥ የብሔራዊ የጸጥታ አካላት መሰማራታቸውን ተከትሎ እጅግ ከፍተኛ የሆነ የንግግር ነጻነት ገደብና ማስፈራራት አለ ሲሉ ተናግረዋል። እንደ አውሮፓውያን አቆጣጠር በየካቲት 22 ዳንኤልና ሌሎች ተቃዋሚ የነጻነት እንቅስቃሴ የምክር ቤት አባላት ጋዜጣዊ መግለጫ በምክር ቤት ውስጥ መስጠት ቢጀምሩም በጸጥታ አባላት ሊስተጓጎል ችላል። የጸጥታ አባላቱ በደቡብ ሱዳን በዕለቱ በስፍራ የተሰማሩ ጋዜጠኞችን የመቅረጸ ድምጾችና መሳሪያዎችን የቀሙ ሲሆን ስምንት ጋዜጠኞችንም አስረዋል። የምክር ቤቱ የመረጃ ኮሚቴ ቃል አቀባይና ሊቀመንበር ጆን ጋኒ ጋዜጣዊ መግለጫው ያልተፈቀደና ጋዜጠኞች ሊሳተፉበት የማይገባ ነው ብለዋል። አጋኒ የተፈጸመው ድርጊት ህገወጥና የፓርላማውን አካሄድና ቅደም ተከተል ያላከበ የነበረ ነው ያሉ ሲሆን ማንኛውም የፓርላማ አባል እየተነሳ ከምክክር በፊት ጋዜጣዊ መግለጫ መስጠት አይችልም ብለዋል። ይሁን እንጂ ጆኦል ዳንኤል እነዚህ ሰዎች ኃላፊነታቸውን አልተረዱም በማለት የሀገሪቱ ህግ አንቀጽ ሰባ ሰባት የምክር ቤት አባላት ምክር ቤቱንም ሆነ ሌላ አመራር ፍቃድ መጠየቅ አይገባቸውም ይላል ሲሉ ይከራከራሉ። የዓለም አቀፉ የጋዜጠኞች መብት ተከራካሪ ጥበቃ ኮሚቴ ሲፒጄ የስምንቱን ጋዜጠኞች መታሰር አውግዟል። በደቡብ ሱዳን የአሜሪካ ድምጽ ሬዲዮ ጣቢያ ሳውስ ሱዳን ኢንፎከስ የሀገሪቱ የጸጥታ ቢሮው የህዝብ ግንኙነት ኃላፊ የሆኑትን ጆን ኩምሪን ለቃለ መጠየቅ ቢጋብዝም ምላሽ እንዳላገኘ ግን አስታውቋል። የዩክሬን መሪዎች ከወረራው ከሳምንት በኋላም በልበ ሙሉነት መቆማቸውን ገለጹ። ከተጀመረ ሳምንት በሞላው የሩሲያ ዩክሬን ወረራ የሩሲያ ኃይሎች ትላልቅ ከተሞችን በቦምብ የደበደቡ ሲሆን እስካሁን ድረስም አንድ ሚሊዮን የሚጠጉ ዜጎች ከዩክሬን ተሰደዋል። ሩሲያ ክርኪቭ፣ ቸርንሂቭና ማሪፖልን ብታጠቃም እስካሁን ድረስ ግን ሁሉም ቦታዎች በዩክሬን ቁጥጥር ስር መሆናቸውን የብሪታንያ መከላከያ ሚኒስቴር ዛሬ አስታውቋል። ሄርሰን በተሰኘችው ከተማ ውስጥ የሩሲያ ወታደሮች ቢገኙም ከተማዋ በማን ይዞታ ስር እንደሆነች የተረጋገጠ ነገር የለም። የዩክሬኑ ፕሬዚዳንት ቮልዲሚር ዘለንስኪ ዛሬ ንጋት ላይ በቪዲዮ ባስተላለፉት መልእክት እኛ ማለት በሳምንት እድሜ ውስጥ የጠላትን እቅድ ያፈረስን ሰዎች ነን ያሉ ሲሆን፣ እነሱ እዚህ ሰላም አይኖራቸውም፣ ምግብ አያገኙም፣ አንዳችም ጸጥ ያለ ጊዜ አይኖራቸውም ብለዋል። የዩክሬን መከላከያ ሚኒስቴር አሌክሲ ሬዚንኮቭ በፌስቡክ ገጻቸው ላይ ባሰፈሩት መልእክት ሩሲያም ሆነች ምዕራቡ ማናቸውም እኛን ይህን ያህል ተገዳድረው ይቆያሉ ብለው አላሰቡንም ነበር ሲሉ ጦርነቱ ከመጀመሩ በፊት የተደረጉ ትንበያዎችን አንስተዋል። አያይዘውም ምንም እንኳን ፈተና ከፊታችን ቢኖርም ዩክሬን ልበ ሙሉ ለመሆን በቂ ምክንያት አላት ብለዋል። ሁለቱ ሀገራት እምብዛም ተስፋ የሚጣልበትም ባይሆን በዛሬው ዕለት ተገናኝተው እንደሚወያዩም ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ ጉዳዩ በዲፕሎማሲያዊ መንገድ እልባት እንዲያገኝ አማራጮችን ትፈልጋል ትችላለች ያሉ ሲሆን፣ ነገር ግን ሩሲያ በቅድመ ሁኔታዎችን ማርገብ አለባት ብለዋል። ብሊንከን በትላንትና ዕለት ከጋዜጠኞች ጋር በነበራቸው ቆይታ ታንኮች እየተጓዙ ና መሳሪያ እየተተኮሰ ዲፕሎማሲን ተጠቅሞ በስኬታማነት ችግርን ለመፍታት መሞከር ይበልጥ አስቸጋሪ ነው ብለዋል። ብሊንከን ከዚህ በተጨማሪም ዩናይትድ ስቴትስ የሩሲያን መከላከያ በሚደግፉ ላይ ማዕቀብ መጣላውንም አስታውቀዋል። ብሊንከን ከሰሜን አትላንቲክ የጦር ኃይሎች ኔቶና አጋሮች ጋር በተከታታይ ለሚደረጉ ውይይቶች ዛሬ ወደ አውሮፓ ያቀናሉ። የኔቶ አባል ሀገራትም መከላከያዎች በነገው ዕለት በብራስልስ ከፍተኛ የሆነ ስብሰባ በዚህ ጉዳይ ላይ ያደርጋሉ ተብሎ ይጠበቃል። ብሊንከንም ከዚህ ውይይት በኋላ በመጪው ቅዳሜ ደግሞ ወደ ፖላንድ ተጉዘው ከዩክሬን በተሰደዱ ስደተኞችና ድጋፍ ዙሪያም እንደሚወያዩ ይጠበቃል። የዩክሬን የድንገተኛ ጉዳዮች ተቋም ሩሲያ እስካሁን ድረስ ከሁለት ሺህ በላይ ሰዎችን ገድላለች ሲሉ አስታውቋል። በአንጻሩ የሩሲያ መከላከያ ሚኒስቴር ደግሞ አራት መቶ ዘጠና ስምንት ወታደሮቹ በዩክሬን መገደላቸውንና አንድ ሺ አምስት መቶ የሚሆኑት ደግሞ እንደቆሰሉበት አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ፈረንሳይ የፑቲን አጋር ናቸው ያለቻቸውን ባለሀብት መርከብ ያዘች። የፈረንሳይ መንግስት ትላንት ሮብ ከፍተኛ የሩሲያ ከበርቴ የሆኑትን ኢጎር ሲችንን መርከብ ከበርቴው ከፕሬዝዳንት ብላድሚር ፑቲን ጋር ግንኙነት አላቸው በማለት የአውሮፓ ህብረት በሩሲያ ላይ የጣለውን ማዕቀብ በመጠቀም ይዟል። የፈረንሳይ የህዝብ ጉዳዮች ሀብትና ገቢዎች ሚኒስቴር ኦሊቨር ዱሶፕ 85.6 ሜትር እርዝመት ያላት አሞር ቬሮ የተሰኘችው መርከብ በደቡባዊ ፈረንሳይ ማርሴል አጠገብ የሀገሪቱ የጉምሩክ ባልደረቦች እንደ ተቆጣጠሯት በትዊተር ገጻቸው ላይ በጽሁፍ አስፍረዋል። መርከቧ የተወሰደችባቸው ሲቺን የሩሲያ የነዳጅ ኩባንያ የሆነው የግዙፉ ሮዝንፍት መሪ ሲሆኑ የቀድሞ የሩሲያ መንግስት ኃላፊም ነበሩ። በሌላ የተያያዘ ዜና ኤክሆ ሞስቪኪ የተሰኘውና በሩሲያ የመጨረሻው ነጻ የመገናኛ ብዙሀን የዩክሬን ጦርነትን ጉዳይ መዘገብ ከጀመረ በኋላ በቦርድ አባላቱ እንዲበተን እንደተወሰነ ዋና አዘጋጁ አስታወቁ። ጣቢያው በሩሲያ ወቅታዊ ጉዳዮች ላይ ዜናዎችን ሲያደርስ ቢቆይም የተዘጋ ሲሆን ከቦርዱ ውሳኔ በኋላም በዩቲዩብ እየተላለፈ ይገኛል። ይሄ የአየር ሞገድ ስርጭት መታገድ በሩሲያ ባለስልጣናት የሚመጡ ጫናዎችን በመታገል የቆየውን ነጻ የመገናኛ ብዙሀን ጥረት ያፈረሰ ነው ሲሉ የጣቢያው ዋና አዘጋጅ ተናግረዋል። በመጨረሻም የሩሲያ ዩክሬንን መውረድ ተከትሎ በቤጂንግ ለሚካሄደው የአካል ጉዳተኞች ፓራ ኦሎምፒክ ስፖርት ሩሲያውያንና ና የቤላሩስ አትሌቶች ከተሳትፎ መታገዳቸውን ዓለም አቀፉ የፓራ ኦሎምፒክ ኮሚቴ አስታወቀ። ቤላሩስ ሩሲያ ዩክሬንን ለመውረድ ላደረገችው እንቅስቃሴ መነሻ ሜዳ ሆናለች በማለት በእገዳው ላይ መካተቷ ተገልጿል። ውሳኔው ዓለም አቀፉ የፓራ ኦሎምፒክ ኮሚቴ አትሌቶቹ ጥቃት አድራሾች ባለመሆናቸው ሀገራቱን ሳይወክሉ ገለልተኛ ሆነው እንዲሳተፉ ፍቃድ ከሰጠ በኋላ የተደረሰ መሆኑንም አስታውቋል። ይሁንና ይህ ውሳኔ ከሀገራቱ ብሔራዊ የፓራ ኦሎምፒክ ኮሚቴዎች ተቃውሞ እንደገጠመው የዓለም አቀፉ ፓራ ኦሎምፒክ ፕሬዝዳንት አንድሪው ፓርሰን ለጋዜጠኞች በሰጡት መግለጫ አስታውቀዋል። ሀገራቱ ውሳኔያችንን መለስ ብለን ካላጤንን በዚህ የክረምት ጨዋታዎች ላይ አስከፊ የሆነ ውጤት እንደሚከተል አስጠንቅቀውናል ሲሉ ፓርሰን ተናግረዋል። ሰባ አንድ የሩሲያ የአትሌቶች ቡድንና አስራ ሁለት የቤላሩስ የአትሌቶች ቡድን ነገ ለሚጀመረው ውድድር ቤጂንግ ደርሰው እንደነበረ ማወቅ ተችሏል። ፓርሰን ዓለም አቀፉ የፓራ ኦሎምፒክ ኮሚቴ በሕግ ሊጠየቅ ቢችልም ትክክለኛውን ውሳኔ መወሰናችንን ግን እርግጠኞች ነን ሲሉ መግለጫውን አስታውቀዋል። አድማጮች፣ ለምሽቱ የያዝንላችሁ ዜናዎች እነዚህ ነ ከቀሪ የአሜሪካ ድምፅ መሰናዶች ጋር ታመሹ ዘንድ እንጋብዛለን በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ የካቲት 24 2014 ዓ ም ዝግጅቶቻችንን ነው በመከታተል ላይ የምትገኙት። አንዳንዴ በእኛ ስልክ ዘግተው ሲጠፉብን በእነሱ በኩል ደግሞ መረጃ እናገኛለን። አይ ዛሬ ብዙ ሰው ገብቷል፣ ጀርመንም ብዙ ሰው ገብቷል፣ ወደ ጀርመን ወደ ፖላንድም ብላለች። እኛ ከገቡ በኋላ ስልካቸውን ያጠፋሉ አናገኛቸውም እንጂ የተሻለ ሁኔታ ነው ያለው። ዛሬ እዛ ላይ ተቸግር ያለው የሚል ብዙ ሰው ፖስት አላረገም። በበርሊን የሚገኙት በጀርመን በፖላንድ በዩክሬን በቼክ ሪፐብሊክ እና በስሎቫክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሙሉ ሰለሞን ናቸው። ትላንት በድጋሚ አነጋግረናቸዋል። ከዜናው በኋላ ተመልሰው ይመጣሉ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን የምሽቱን አብይ ርዕስ እናሰማችሁ። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ፕሬዝዳንት በኢትዮጵያ የተፈጸሙ ኢሰብአዊ ተግባራትን እንዲመረምር ለተቋቋመ ኮሚቴ ትላንት አባላት ሰይመዋል። የሰብአዊ መብቶች ምክር ቤት በአውሮፓውያን የቀን አቆጣጠር ታህሳስ አስራ ሰባት ሁለት ሺ ሀያ አንድ አመተ ምህረት ካሄደው ልዩ ስብሰባ ነበር። በሰሜን ኢትዮጵያው ግጭት በተሳተፉ ሁሉም አካላት ተፈጸሙ የተባሉ የዓለም አቀፍ የሰብአዊ መብቶች እንዲሁም የሰብአዊ እና የስደተኞች ሕግ ጥሰቶችን የሚመረምር ኮሚሽን እንዲቋቋም ይወሰነው። ይሁን እንጂ የኢትዮጵያ መንግስትና የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ ባወጧቸው መግለጫዎች በሰብአዊ ምክር ቤቱ የተቋቋሙ ኮሚሽን የሚያደርገው አዲስ ምርመራ እንደሌለ በመግለጽ ውሳኔውን መቃወማቸው ይታወሳል። የኢትዮጵያ መንግስት ለውሳኔው ስኬታማነት ትብብር እንደማያደርግም ቀደም ሲል አስታውቋል። ኬኔዲ አባተ ዝርዝራለው። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ፕሬዝደንት አምባሳደር ፌዴሪኮ ቪሌጋስ በኢትዮጵያ ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን እንዲመረምር ለተቋቋመው ዓለም አቀፍ የሰብአዊ መብት ኤክስፐርቶች ኮሚሽን በኢትዮጵያ ሶስት ግለሰቦችን በአባልነት ሰይመዋል። የኮሚሽኑ አባል ሆነው እንዲያገለግሉ የተሾሙት ጋምቢያዊቷ ፋቱ ቤንሱዳ ኬንያዊቷ ካሪ ቤቲ ሙሩንጊ እና አሜሪካዊው ስቲቨን ራትነር ሲሆኑ እንደ ጎርጎሮሳውያኑ ከ2012 እስከ 2021 የዓለም አቀፉ የወንጀለኞች ፍርድ ቤት አቃቤ ሕግ ሆነው ያገለገሉት ቤንሱዳ የኮሚሽኑ ሊቀመንበር ሆነው ተሰይመዋል። የሰብአዊ መብቶች ምክር ቤት በጎርጎሮሳውያኑ ታኅሣሥ 17 2021 ባካሄደው ልዩ ስብሰባው ነበር በኢትዮጵያ ጉዳይ ላይ ገለልተኛ ምርመራ የሚያካሂድ ዓለም አቀፍ የሰብአዊ መብት ኮሚሽን እንዲቋቋም የወሰነው። በዚሁ ስብሰባ የጸደቀው የሚያደርገው ኤስ 33 ህዝባር አንድ የተባለው የውሳኔ ሀሳብ የሰሜን ኢትዮጵያው ግጭት ከተጀመረበት ከጥቅምት 24 2013 ዓ ም ጀምሮ በግጭቱ በተሳተፉ ሁሉም አካላት ተፈጽሙ የተባሉ ዓለም አቀፍ የሰብአዊ መብቶች እንዲሁም የሰብአዊና የስደተኞች ህግ ጥሰቶችን ኮሚሽኑ እንደሚመረምር ይደነግጋል። ይሁን እንጂ የኢትዮጵያ መንግስትና የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ ባወጧቸው መግለጫዎች የሰብአዊ ምክር ቤቱን ውሳኔ መቃወማቸው ይታወሳል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የምክር ቤቱ ውሳኔ ከተላለፈ ከጥቂት ቀናት በኋላ በሰጡት መግለጫ የኢትዮጵያ መንግስት ውሳኔውን የማይቀበልበትን ምክንያት ሲያስረዱ፣ ይህም ብለው ነበር። እየተባለ እንዳለው ለሰብአዊ መብት ቁርጠኝነት ከማጣት አይደለም። ይልቁን ውሳኔው የፖለቲካ መሳሪያ ነው። ቀደም ሲል የተደረጉ የሰብአዊ መብት ጥሰት የማጣራት ጥረቶችንና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ የምርመራ ውጤታቸው ያቀረቧቸውን ምክረ ሀሳቦች ዋጋ ለማሳጣት ያለመ ነው። የኢትዮጵያ መንግስትና ኢሰመኮ ውሳኔውን በመቃወም በወቅቱ ባወጧቸው መግለጫዎች ምክር ቤቱ አደርጋለሁ ያለው ምርመራ አስቀድመው የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን የጋራ ቡድን በማዋቀር ካደረጉት ምርመራ ምንም ልዩነት የለውም የሚል አቋም አንጸባርቀዋል። የጥምር ቡድኑን ምክረ ሀሳብ በመቀበል የኢትዮጵያ መንግስት ምክረ ሀሳቡን ለመተግበር የሚያስችለውን የሚኒስትሮች ግብረ ኃይል ማቋቋሙን የገለጸው የኢትዮጵያ ውጭ ጉዳይ ሚኒስቴር የ የሰብአዊ ምክር ቤቱ የመከላከያ ሰራዊት ከትግራይ ክልል ከወጣ በኋላ የተፈጸሙ ወንጀሎችን እንዲመረምር አሳስቦ ይህ ካልሆነ መንግስት ለምክር ቤቱ ውሳኔ ትብብር እንደማያደርግ አስታውቋል። ኢሰመኮም በመግለጫው ከጥምር ቡድኑ ጋር ተመሳሳይ ተልእኮ ያለውና በተመሳሳይ የጊዜ ገደብ ውስጥ የተፈጸሙ ወንጀሎችን የሚመረምር ኮሚሽን ከማቋቋም ይልቅ ምክር ቤቱ የኢትዮጵያ መከላከያ ከትግራይ ከወጣበት ከሰኔ 21 2013 ዓ ም ጀምሮ የተፈጸሙ የሰብአዊ መብት ጥሰቶችን መርመር ጥምር ቡድኑ የሚያከናውነውን ተግባር እንዲደግፍ ጠይቋል። ተመሳሳይ ምርመራ ማድረግ በመንግስት የሚወሰዱ የማስተካከያ እርምጃዎችን ከማጓተትና ተጎጂዎች ተገቢውን ካሳና ፍትህ የሚያገኙበትን ጊዜ ከማዘግየት ያለፈ ፋይዳ እንደማይኖረውም ኢሰመኮ ጠቁመዋል። የተመድ የሰብአዊ መብቶች ምክር ቤት ላቋቋመው ኮሚሽን በትናንትናው ዕለት አባላት መሾማቸውን በተመለከተ ከኢትዮጵያ ውጭ ጉዳይ ሚኒስቴርና ከኢሰመኮ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ያሞኔ ሶስት ሰዎችን ሲቪል በአባልነት ያካትተውና አርባ ሰባት አባል ሀገራት ባሉት የሰብአዊ መብቶች ምክር ቤት የተቋቋመው ኮሚሽኑ የተፈጸሙትን የመብት ጥሰቶች በተመለከተ እውነታውን በማጣራት ማስረጃዎችን በማሰባሰብና በመሰነድ በተቻለ መጠን በቀጣይነት ተጠያቂነትን ለማረጋገጥ የሚደረገውን ጥረት መረጃ በማቅረብ እንዲያግዝ የሰብአዊ ምክር ቤቱ ትናንት ባወጣው መግለጫ ጠይቋል። ኮሚሽኑ ከዚህ ቀደም የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን የጋራ ምርመራ በማ ለማድረግ ያወጡትን ሪፖርት በማጠናከር እርቅ ለማውረድና የተጎዱትን ለመካስ በሚደረገው ጥረት ለኢትዮጵያ መንግስት ምክር ሀሳቦችን በማቅረብ የቴክኒክ ድጋፍ እንዲያቀርብ አዟል። ኮሚሽነሮቹም በቀጣዩ ሰኔ ወይም ሐምሌ 2022 በሚካሄደው ሀምሳኛው የሰብአዊ መብቶች ምክር ቤት ጉባኤ የቃል ገለጻ እንዲያደርጉ፣ በመስከረም ወይም ጥቅምት ወር በሚካሄደው 51ኛ ጉባኤ ላይ ደግሞ የጽሁፍ ሪፖርት እንዲያቀርቡም ተጠይቋል። የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤትና የኢትዮጵያ ሰብአዊ መብ መብቶች ኮሚሽን ከዚህ ቀደም በጋራ ባደረጉት ምርመራ በጦርነቱ የተሳተፉት ሁሉም አካላት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ሊባል በሚችል ደረጃ የሰብአዊ መብቶች ጥሰቶችን እንደፈጸሙ ጥቅምት 242014 ዓ ም ሪፖርት ማድረጋቸው ይታወሳል። ሪፖርቱ በኢትዮጵያ መንግስት በአብዛኛው ተቀባይነት ሲያገኝ፣ የኤርትራ መንግስትና ህወሀት በበኩላቸው እንደማይቀበሉት ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አሁን የተሻለ ሁኔታ አለ ብዬ ነው ምክንያቱም በቀደም ለታ በተነጋገር ንቀን ራሱ የእኛ ልጆች ቴሌግራም ቻት ላይ አሁንም እኛ መግባት አልቻልም። የራሳቸውን ዜጎች ነው የሚያስቀድሙት የሰማችሁት አሁን ቀጠል አድርገን የምናስደምጣችሁ ቃለ ምልልስ የተቀነጨበ ነው። በዩክሬንና ፖላንድ ድንበር ላይ የሚገኙ ኢትዮጵያውያን ተማሪዎች ድንበሩን እየተሻገሩ እንደሚገኙና እስከ ትላንት ድረስ የተሻለ ሁኔታ እንዳለ በበርሊን የሚገኙት በጀርመን በፖላንድ በዩክሬን በቼክ ሪፐብሊክና በስሎቫክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሙሉ ሰለሞን ለቪኦኤ ገልጸዋል። አምባሳደር ሙሉ ሰለሞን ሰኞ ዕለት ሰፋ ያለ ቃለ ምልልስ ሰጥተውን የነበረ ሲሆን ትላንት በድጋሚ ያነጋገረቻቸው የአፋን ኦሮሞ ዝግጅት ክፍል ባልደረባ ጃለኔ ገመዳ አሁን ሁኔታው እንዴት ነው ብላ ላነሳችላቸው ጥያቄ የሰጡትን ምላሽ ነው ቀንጨብ አድርገን ያሰማናችሁ። ይህንኑ ምላሽ ከሚያብራሩበት ቃለ ምልልሳቸው እንደሚከተለው ይቀርባል። አሁን የተሻለ ሁኔታ አለ ብዬ ነው ማምነው። ምክንያቱም በቀደም ለታ በተነጋገርን ቀን ራሱ የእኛ ልጆች ቴሌግራም ቻት ላይ አሁንም እኛ መግባት አልቻልም፣ የራሳቸውን ዜጎች ነው የሚያስቀድሙት፣ እኛ ተቸግረናል እያሉ የእኛም የኔም ምክትል ሚስዮን መሪ አምባሳደር ተፈሪዛ በነበረበት ሰዓት አናግሮ መኪናም ይዘን ሄደን ነበረ። ገብተን የእኛን ሰዎች ይዘን ነው ጣቢያን ሰባት ሰባት ሰው ይዘን መውጣት እንችላለን። አርባ ኪሎ ሜትር ሁለት ሶስት ሁለቴ እንኳ ብንመለስ አስራ አምስት ሰውና ሀያ ሰው ሶስት ጊዜ ሀያ አንድ ሰው ማምጣት እንችላለን እና አርባ ኪሎ ሜትር ቅርብ ናት ፍቀዱልን ቢልም ከገባችሁ መውጣታችሁ ዩክሬን ክልል ከተገባ እናንተ መውጣት አችልም ስላሉ መሄድ አልቻሉም። እኛም ሆን የፖላንድ መንግስት ያዘጋጀው ከፖላንድ ወገን ያለው ደግሞ እዛ ጥበት ስላለ ምግብና መጠጥ እናስተላልፈ ወደ ዩክሬን ወገን ወዳሉት እባካችሁ ምግብ እናስገባ ቢሉም እሱንም ከልክለዋቸዋል። ስለዚህ እኛ ለዩክሬን መንግስት ውጭ ጉዳይ ሚኒስቴር አሳውቀን ዜጎቻችን በውሀትም በምግብ እየተቸገሩ ነው፣ መድኃኒትም ማስገባት ምግብም ውሀን ማስገባት አለመቻላችን በጣም ከፍተኛ ዘኔታ ፈጥሮብናል። መፍትሄ እንድትፈልጉልን አንደኛ ቅድሚያ የሚሰጠው ለእናንተ ዜጎች በመሆኑ የእኛዎቹ ሊገቡ ስላልቻሉ ችግር ገጥሞናል፣ ና መፍትሄ እንፈልጋለን። ይሄ በእያሉበትም ያሉ ተቸግረውብናል ብናል ስላልናቸው አው ክራውድ ስለነበር ችግር ስለሆነ ነው ለመፍታት ጥረት እናደርጋለን ብለዋል። እንደገናም ዛሬም ወዲያውኑ የዚህን በያሉበት ጠረፍ ላይ ያሉት ብቻ ሳይሆን ወይም ድንበር ላይ ያሉት ብቻ ሳይሆን የትኛውን ቦታ ላይ ስታክ አርጌ ያለው ችግር ዘቅሞኛል የሚለውን ሁሉ ሰፖርት አርገን ለማንቀሳቀስ እንድንችል ይሄን ኦንላይን ፎርም እየሞሉ ያሳውቁን፣ አውቶማቲካሊ ለችግራቸውን ደርሳለን ስላሉ ለሁሉም የጋራንትናቸው ላይም እኛ ዌብሳይት ላይም ያንን ፎርማት እንዲሞሉ ፖስት አርገናል። በዚህ አጋጣሚ ኢትዮጵያ ያለውን የዩክሬን አምባሳደሩ የሉም ቻርጀውናቸው ያናገሩኝ እሳቸውም በጥሩ ሁኔታ ተሯሩጠው አንዳንድ መልስ ሰጥተውን፣ አታስቡ እኛ ኃላፊነት እንወስዳለን ብለው ተስፋ ሰጥተውናል። ዛሬ እንግዲህ ተማሪዎቹ ተወካይ ጋራ ስነጋገር የምታስተባብረዋን አናግሪያት ነበር። አንዳንዴ በእኛ ስልኩ ዘግተው ሲጠፉብን፣ በእነሱ በኩል ደግሞ መረጃ እናገኛለን። አይ ዛሬ ብዙ ሰው ገብቷል፣ ጀርመንም ብዙ ሰው ገብቷል፣ ወደ ጀርመን ወደ ፖላንድም ብላለች። እኛ ከገቡ በኋላ ስልካቸውን ያጠፋሉ አናገኛቸውም እንጂ የተሻለ ሁኔታ ነው ያለው። ዛሬ እዛ ላይ ተቸግር ያለው የሚል ብዙ ሰው ፖስት አላረገም፣ ግን እዛ ዩክሬን ውስጥ አሁንም ያሉ ይኖራሉ ብለው ያስባሉ። አሩ አሉ። እሱማ አንደኛ ከቦታቸውም ያልተነሱ አሉ፣ ጥቂት ሰዎች፣ ሁለት ሶስት ሰዎች መጀመሪያም ታይነሱ እንትኑ ሲነሳ ተንቀሳቀሱ አደጋ እንዳይደርስባችሁ ስለተባለ አንዳንዶቹም ከከተማው ውጭ ስለሆኑ ጦርነት ያለበት ቦታ አይደለንም፣ እዛውን ቆያለን ያሉን አሉ። በብዛት አይደሉም እንጂ አሉ። ካምፕ ወይንም ማቆያ ስፍራ ድንበር አካባቢ ተደርጎ አፍሪካኖች እዛ ጋር እንዲቆዩ ይደረጋል ይባላል። አፍሪካኖች ነው ወይስ ሌሎች አሉበት ካምፕ ውስጥ? የት ነው ያለው? እዛው ድንበሩ ጋ ነው። ሁሉም አንድ ላይ ነው ያሉት፣ ጎን ለጎን ሁሉም ሰው እዛው ነው ያለው። ኢቨን ተሰልፎም የሚታየው ጎን ለጎን ነው። በዚህኛው በኩል የዩክሬን ዜጎች እና የኢዩ አውሮፓ ሕብረት ዜጎች እንደገና ደግሞ ምን ዩክሬንያን ምን ኤሮፒያን ዩኒየን የሆኑት ደግሞ እዛው አጠገብ ይታያል። አፍሪካ ብቻ አይመስለኝም። ማንኛውም የኤሮፒያን ዩኒየን ዜጋ ያልሆነና የዩክሬን ዜጋ ያልሆነ ሳፓሬት የሚታዩትም ካስተላለፋቸው እንደሱ ነው የሚቆዩት። ይህንኑ ነው እኛም እንደዚህ የራሳችሁ ዜጋና የአውሮፓ ዜጋ እያስቀደማችሁ ሶስት አራት ቀን እየተራወኛ ሰዎች እዛ ስለቆሙ ችግር ገጥሞናል ብለን ነው የጠየቅነው። የመንግስትም ያው የዩክሬንን መንግስት ዛሬ አክት እናረጋለን። እባካችሁ በዚህ ፎርም ቶሎ እንትን በሉልን ስላሉ ያንን ልከንላቸዋል። አይ ቲንክ ዛሬ ግን የተሻለ ሁኔታ ነው ያለው ብዬ ገምታለሁ። በቁጥር ይታወቃል። እነዚህ አፍሪካውያን እዛ ጋር እንዲቆዩ የተደረጉት አይታወቅም፣ ግን ክራውዱ ላይ በጣም ብዙ ሆኖ ነው የሚታየው። እነዚህ ፎቶ ምናምኖቹ ሲታዩ በጣም ብዙ ሰው ነው ያለው። ከሁሉም ሳይድ ብዙ ነው ያለው። ምናልባት የነጮቹ ቁጥር ሊበዛ ይችላል፣ ግን ብዛት ሁለቱም ሳይድ ብዛት ይታያል። እኔ እንኳን እነዚህ አፍሪካውያን እንዳያልፉ የተደረጉት በቁጥር ብዙ ናቸው ወይ አፍሪካውያን ብቻ አይደሉም፣ ማንኛውም የዩክሬን ዜጋ ያልሆነና የዩሮፒያን ዩኒየን ዜጋ ያልሆኑት ናቸው በሙሉ እዛ ጋር ቶታሊ እንዳያልፉ መከልከል ሳይሆን፣ እነዛም በሚያስቀድሙበት ጊዜ ይዘገያሉ ነው። አሁን የእኛም ከተከለከለ ወዲ ገቡ አሉ አይደለም። መጀመሪያ ግን የራሳቸውን ዜጋ ሲያስቀድሙ የኛዎቹ ለምሳሌ እኔ ቀድሜ መጥቼ ቅድሚያ ለዩክሬን ዜጋ ነው የምሰጠው ካለ እኔ ማለት የሚገባኝን አምስት ዩክሬንያን ካሉ ከእኔ ቀድሞ ይገባሉ ማለት ነው እኔ ቀድሜያቸው ድርሽ። ስለዚህ በዚህ አይነት መዘግየታቸው ለራብና ለመጉላላት ለበለጠ ጊዜ መት መሰቃየት እድል ይሰጣል እና ይጎዳሉ ማለት ነው። ኢትዮጵያውያን ተማሪዎች ድንበርን አልፎ ፖላንድ እና የመሳሰሉት አገር ከደረሱ በኋላ ክትትሉን ታቆማላችሁ? እኛ እናቆምም ግን በእኛ ቦታም የተዘጋጀላቸው አለ። ከቸገራቸው ለምሳሌ በእኛ በማህበር እና በፖላንድ መንግስት የተዘጋጀላቸው ቦታ አለ። ሲመጡ ደግሞ በገቡበት በሚገቡበት ጊዜ ተፈቀደው የትኛውም ጋር ጀርመን እንዲመጡ፣ ፖላንድ እንዲመጡ ሳይቸገሩ ቪዛም ሳይጠየቁ ነው እንዲንቀሳቀሱ የተደረገው። እነሱ ትምህርት ላይ እያሉ ዚ እንደፈለገው መንቀሳቀስ ራይት አልነበራቸውም። እዛው ሀገር ውስጥ ነበር የሚንቀሳቀሱት እንጂ ወደ ጀርመን ቪዛ ሳይኖራቸው መምጣት አይችሉም ነበር፣ ወደ ፖላንድም ወደ ሌላውም። አሁን ግን ስደተኛ ስለሆኑ ቀጥታ ከዚህ ስደት የሚሸሱ ሰዎች ወደ ወደ ጀርመንም ወደ ፖላንድም፣ ወደ ሀንገሪም፣ ወደ ራሻም ወደ የትኛውም አካባቢ በዛ ድንበር ላይ በተመታባች በተመታላቸው ወረቀት ብቻ በዛችሁ ብቻ እያሳዩ ወደ የትኛውም ሀገር ያለ ችግር በነጻነት መግባት ይችላሉ። ስለዚህ ልክ በነጻነት ከገቡ በኋላ እኛ ወደ ካምፕ እኛ ያዘጋጀንላቸው ጋር ማረፊያም ጋር አሄዱም እኛም በግልም ልንረዳቸው የፈለግን ጋር አሄዱም ግማሹም በጓደኛ በዘመድ እያለ በራሳቸው መንገድ ነው የሚበተኑት። ይህን ፈልገን ለማግኘት ስንደውል እራሱ መጀመሪያ እዚህ ደርሻለሁ፣ በቃ አሁን አንድ ደቂቃ ነቀለኝ፣ ክሮስ ላረግ ነው፣ በሰላም ተሻግር ያለው ብሎ ካሉ በኋላ ራሱ ይዘጋሉ ስልካቸው። ድንበሩ አካባቢ ያሉ የእናንተ የኤምባሲ ሰራተኞች አሉ፣ እነሱ ችግር ብለው ከሚያነሷቸው ነገሮች ቢጠቅሱልኝ እኛ ዛሬ ወደዚህ እየተመለሱ ነው። ምክንያቱም እዛም ቢቆዩ ምንም የሚሰሩት ነገር ስለሌለ የቦርደር ፖሊሶችንም ሲያናግሩ ለሁሉም አንድ አይነት ነው የምናደርገው። በዚህ በፖላንድ በኩል ምንም ችግር አልገጠመንም በቃ እነሱን ማናግረው። እናንተም ቆማችሁ አልቆማችሁ ምንም የምታመጡ ነገር የለም። እኛ ብለቃችሁ እዛ ጋር ስትሄዱ አይመልሷችሁም። ወደዚህ ሰዎችን እናምጣ በመኪና ገብተንም ስንል ትራንስፖርት ፕሮቫይድ እናርገ አርባ ኪሎ ሜትር በእግር መሄድ ከባድ ነው፣ ርቆት ላይ ነው ያሉት ሲባል አይ ከሄዳችሁ ከገባችሁ አይመልሷችሁም ስለተባለ አልሄዱም። ፖላንድ ሳይድ ከደረሱ በኋላ ምግብም ውሃም ማረፊያ ምንም ችግር የለም። እዛኛው ሳይድጋ ግን ሁሉም ሰው በጣም ክራውድ ዞኖ እየተቸገረ ስለሆነ ምግብ እንኳን የሚያንስት ቢሉ አይቻልም ብሎ ከልክለዋል ብለዋል። እሱም እዛ በነበረበት ጊዜ አምባሳደር ተፈሪ ይዛ እያለም እምቢ ሲሉ አይቻልም ሲባል አይቷል። እና ያ ሁኔታ ችግር መኖሩን ኦብዘርቭ አድርገዋል። እነዚህም ደግሞ ተራቸውን እየጠበቁ እየነገሩት ነበር። ያኔ ቻቱን በጣም በጣም በተፋጠነ ሁኔታ ነበር መረጃ የምንለዋወጠው። በየሰከንዱ ነበር የምንለዋወጠው መረጃ እና ያ ፕሮብለም ስታክ እንዳረጉ ቅድሚያ ለራሳቸው ሰዎች ነው የሚሰጡት የሚለው ነገር ሲናገሩ ነበር። ይዛለታል ማለት ነው። በመጨረሻ ለእነዚህ ተማሪዎች የሚሆኑት ትውልድ ኢትዮጵያውያን የሚያስተላልፉት መልእክት ካለ ለእነሱም ማስተላልፈው መልእክት እኛ አሁንም ኤምባሲውም ኮሚኒቲውም ሁላችንም የፖላንድ ገቨርመንትም የጀርመን ሁሉም የሚፈልጉት እነሱ ሴፍ መሆናቸውን እና በሰላም ሳይጨነቁ ሳይቸገሩ መኖርና መንቀሳቀስ መሄድ የሚፈለገ እንዲሄድ ሌላውንም በህጋዊ መንገድ የራሳቸውን ምርት እንዲያስጠብቁ ነው። እኛም የምንፈልገው ቢያናግሩን፣ እነሱ የሚሸሹት ምናልባት ለትምህርታቸው ወይም ደግሞ የተለያየ ነገር ፈርዘር ለመኖር ለመቆየት ቢፈልጉ ከኤምባሲ ጋር ግንኙነት ካለን እድሉን ያበላሽብናል በሚል ይሸሻሉ። እኛ ግን መረጃ ከኛ ሳያገኙ ትምህርት ቤትንም አሁን አንዳንዶቹ ለምሳሌ ጀርመን የተሻለ ትምህርት ነው ዩኒቨርሲቲ ብለው ክሮስ አድርገው ይገቧሉ። ጀርመን ግን ዩኒቨርሲቲ ለመግባት ቋንቋውን ቢያንስ ሁለተኛ ደረጃውን የጀርመን ቋንቋ ካልቻለ አይችልም መግባት እና ዋርሶ ቢማሩ ወይም ሌላ ጓ ቢማሩ እንግዲህ የሚያስፒኪንግ የሆኑስ ይችላሉ ኢኩቪላንት ትምህርት ቤት ውስጥ መግባት ዩኒቨርሲቲ ውስጥ ማለት ነው። ስለዚህ ይሄን ይሄንን እንመክራለን። መረጃ በትክክል እያጣሩ በእውነተኛ ነገር ላይ ተመስርቶ በወሬ ባሉ ዋልታ ሳይሆን ፋክት እያጣሩ እንዲ ከል እንዲህ አለኝ ሳይሆን ካውንተር ቼክ እያደረጉ ከእኛ ጋርም ደውሎ በተለያየ ስልክ ደውለው መረጃ ማግኘት ይችላሉ የለጠፍንላቸው ስልኮች ላይ እና የተሻለ አቅጣጫ እየያዙ ህይወታቸውን ቢመሩ ጥሩ ነው። እኛ ማንም ሰው መብታቸውን ሂማን ራይት የሚሰጣቸው መብት የሚከለክል ነገር የለም። መብታቸውን የሚጠቀሙበትን ሁሉ የሚከለክላቸው የለም። ግን የተሳሳተ መንገድ ላይ ሄደው ህይወታቸውን እንዳያበላሹ ትምህርት እድልም ከሆነ ሌላ የሚፈልጉትን ነገር አጋጣሚውን ተጠቅሞ ትክክለኛውን አካሄድ እንዲሄዱ አደራ እንላለን። እሱን ተወካይ የሚያናግሩ እሷ መረጃ በየቀኑ ከኛ ስትጠይቀናለች፣ እሷ ነች አሁን ለማስተባበር የምትሞክረው ቮለንተርሊ ቢሆን ታስተባብራለች። ሌሎችም ቢኖሩ በዛ መልኩ መረጃ እየተለዋወቅን ነው ብንሄድ ጥሩ ነው ለ ከተቸገሩ ግን ማረፊያ አለን እንረዳቸዋለን። ካልተቸገሩ ይሽዛር ኦኬ የትም ቢኖሩ ደህና ይሆኑ። ግን ፎርምድ የሆነ መረጃ ኢንፎርምድ የሆነ ዲሲሽን ይውሰዱ። ህይወታቸውን ቤተሰቦቻቸው ይጨነቃሉ፣ እኛም እንጨነቃለን። ያልሆነ ቦታ ወድቀው ነገር ህይወታቸው ቢበላሽ ሁሉ ነገር አቡል እንዳይሆንባቸው ነው መርዳት የምንፈልገው። ሌላ ምንም ኢንትረስት የለንም። እነሱ ያውቃሉ ይሄንን። ግን በርትተው መረጃ እየተለዋወጡ በቅንነት ራሳቸው የተረዳዱ አንዱ ያገኘው መረጃ ለአንዱ እየሰጠው በቅንነት የተጣመመ መረጃ እየሰጡ የገዛ ወንድሞቻችንና እህቶቻችን የሚጎዱ ሰዎች ከዚህ እንዲታቀቡ አደራ ላለው። ትክክለኛ መረጃ ያላችሁ ደግሞ ሳደብቁ በቻት ግሩፕ ላይ፣ በስልክ የምትገናኙ ሰው የተለዋወጡ ላለው ይህንኑ አድራ ማስተላለፍ የምፈልገው። አምባሳደር ሙሉ ሰለሞን ለሰጡኝ ቃለ ምልልስ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ሰላም ጤና ይስጥልኝ። ከዚህ የራሻ ወይም የዩክሬን ጉዳይ ሳንወጣ ባለፈው ሰኞ እንዳስደመጥናችሁ በዩክሬን ውስጥ ተማሪዎች የነበሩና በስራ ላይ እያሉ ተማሪ የሆነው ስራ በመስራታቸው ተይዘው የታሰሩ አምስት ኢትዮጵያውያንና ሁለት ኤርትራውያን፣ ይቅርታ ስድስት ኢትዮጵያውያንና ሁለት ኤርትራውያን በእስር እንደሚገኙ አነጋግረናቸው አስደምጠናችሁ ነበር። ዛሬም በድጋሚ አነጋግረናቸው ነበር በስር ላይ እንደሚገኙ ገልጸውልናል። አምባሳደር ሙሉ ሰለሞንን በድጋሚ አነጋግረን ይዘን እንመለሳለን። ወደ ተከታዩ ዘገባችን እንውሰዳችው። ራሽያ በዩክሬን ላይ ወረራ ካካሄደች አንድ ሳምንት ተቆጥሯል። በጉዳዩ ላይ ስብሰባ ያካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወረራውን በአብላጫ ድምጽ ያወገዘው ቢሆንም የራሻ ኃይሎች በጦርነት ወደፊት መግፋታቸውን ቀጥለዋል። ዩናይትድ ስቴትስም ተጨማሪ ጫናዎችን እያደረገች ሲሆን የራሻ ወታደሮች ጦርነቱን አቁመው ከዩክሬን እንዲወጡ ጥሪ አቅርባለች። በዙች ዙሪያ የአሜሪካ ድምጽ ዘጋቢ ካርላ ባብ ያጠናቀረችውንና ሌሎች የአሜሪካ ድምጽ ዘጋቢዎች የሰሩትን አንድ ላይ ጨምቃ ስመኝሽ የቆየ እንደሚከተለው አሰናድተዋለች። ራሺያ በዩክሬን ላይ የጦር መሳሪያዎች ማዝነቧን ቀጥላ በደቡብ ዩክሬን የሚገኘው ኪርሳን ከተማ በራሽያ ወታደሮች ቁጥጥር ስር ውሏል። አንድ ሳምንት ባስቆጠረው ወረራም በሺዎች የሚቆጠሩ ንጹሐን ዜጎች መገደላቸውን ወይም መቁሰላቸውን የዩክሬን ባለስልጣናት አስታውቀዋል። በሀገሪቱ የሚገኙ ዩክሬናውያን ከምድር በታች በሚገኙ መደበቂያዎች እንዲጠለሉ በመገደዳቸው በዚህ በኪቭ ያገኘናት ህጻን አይነት በርካታ ህጻናት በሆስፒታሎች ምድር ቤት ውስጥ ተወልደዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሚኒስትር አንቶኒ ብሊንከን ይሄ አሳፋሪ ነው ይላሉ። ሁሉም ባገኙት ቦታ ተሸሽገዋል። የካንሰር ሕክምና እየተደረገላቸው የነበሩ ህጻናት ሳይቀሩ በዩክሬን የህጻናት ሆስፒታል ምድር ቤት ውስጥ ተደብቀው ዶክተሮች ዶክተሮችና ነርሶች በአናታቸው ላይ ፍንዳታ እየተሰማ የተቻላቸውን እንክብካቤ ያደርጉላቸው እየሞከሩ ነው። ይሄ ያሳፍራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትሩ በራሺያ የንግድ ተቋማት ላይ ተጨማሪ ማዕቀቦች መተላለፋቸውንም ያስታወቁ ሲሆን ማዕቀቡ ከመከላከያ ጋር ግንኙነት ያላቸውና የዩክሬን ዜጎች ላይ ጥቃት ለማድረስ ጥቅም ላይ የዋሉ የሚገኙ የጦር መሳሪያዎችን የሚያመርቱ 22 ተቋማትን ያካትታል። የራሺያ አውሮፕላኖች በአሜሪካ የአየር መስመር ላይ እንዳይበሩ የተጣለው እገዳም ተግባር ላይ የዋለ ሲሆን ቤላሩስም ለራሺያ ወረራ ድጋፍ በማድረጓ ማዕቀ ተጥሎባታል። ከዚህ በተጨማሪ የሩሲያ ፌዴሬሽን በዩክሬን ላይ የፈጸመውን ወረራ የተባበሩት መንግስታት ድርጅት ትላንት ባካሄደው አስቸኳይ ጠቅላላ ጉባኤ በበዛ አብላጫ ድምፅ አውግዟል። ከ193 አባል መንግስታት መካከልም 141ዱ የቀረበውን ረቂቅ የውሳኔ ሀሳብ ደግፈው ድምፅ የሰጡ ሲሆን አምስት ሀገሮች ተቃውመውታል። 35 ሀገሮች ድምፅ ከመስጠት ታቅበዋል። ይህ በእንዲህ እንዳለ የአሜሪካ ባለስልጣናት 60 ኪሎ ሜትር የሚረዝም የራሽያ ወታደራዊ መኪናዎች በነዳጅ እና በምግብ እጥረት እንዲሁም ከዩክሬናውያን በደረሰባቸው የተቃውሞ ኃይል ምክንያት መቆማቸውን አስታውቀዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የሆኑት አምባሳደር ሊንዳ ቶማስ ግሪንፊልድም የራሽያ ወታደሮች በአስቸኳይ ዩክሬንን ለቀው እንዲወጡ ጠይቀዋል to the Russian soldiers sent to the front lines of an ፍትሐዊ ላልሆነ አላስፈላጊ ጦርነት ወደ ግንባር ለተላካችሁ ወታደሮች ይህንን ላችኋለሁ። መሪዎቻችሁ እየዋሿችሁ ነው። የጦር ወንጀል አትፈጽሙ። መሳሪያዎቻችሁን አስቀምጣችሁ ከዩክሬን ለመውጣት የተቻላችሁን ሁሉ አድርጉ። የዩናይትድ ስቴትስ መከላከያ ሚኒስትርም እንዲሁ የራሻ ፕሬዚዳንት ቭላድሚር ፑቲን በሳምንቱ መጀመሪያ ላይ የኒውክሊየር ኃይላቸውን በተ ራሽያ በዩክሬን ላይ የጦር መሳሪያዎች ማዝነቧን ቀጥላ፣ በደቡብ ዩክሬን የሚገኘው ኪርሳን ከተማ በራሽያ ወታደሮች ቁጥጥር ስር ውሏል። አንድ ሳምንት ባስቆጠረው ወረራም በሺዎች የሚቆጠሩ ንጹሐን ዜጎች መገደላቸውን ወይም መቁሰላቸውን የዩክሬን ባለስልጣናት አስታውቀዋል። በሀገሪቱ የሚገኙ ዩክሬናውያን ከምድር በታች በመጃ አልወሰደችም ከርቢ ያክለው ዩናይትድ ስቴትስ ከኒክሌር ጋር የተያያዘ ሁኔታ ውስጥ መግባት የማትፈልግ መሆኑን ለማሳየት እና ሊፈጠር የሚችለውን አለመግባባት ለማስወገድ መከላከያ መስሪያ ቤቱ በዚህ ሳምንት ከሌሎች ሀገራት ጋር ሊያካሄድ የነበረውን የቦሊስቲክ ሚሳይል ፍተሻ ማስተላለፉን ተናግረዋል። ይህን ውሳኔ በቀላሉ አላየነውም፣ ግን በምትኩ ላለን የኒክሌር ኃይል ኃላፊነት የሚሰማን መሆናችንን አሳይተናል። ሆኖም ዩክሬንን በመውረር ጸብ ጫረችውን ራሽያ ለማስፈራራት ዩናይትድ ስቴትስ በጆርጂያ ግዛት የነበረውን 3800 ወታደሮችን የያዘውን ጦሯን ከኔቶ አባላት ጋር ልምምድ እንዲያደርግ ወደ ጀርመን መላኳን አስታውቃለች። በተጨማሪም ሞስኮ በርካታ የሚዲያ ተቋማትን ማገዷንና የአሜሪካ ድምጽ ራዲዮ የራሽያ አገልግሎትን ጨምሮ ሌሎች የዜና አውታሮችንም ለመዝጋት ማስፈራራቷን ተከትሎ ዩናይትድ ስቴትስ ራሽያ በሚዲያ ነጻነትና በእውነት ላይ ጥቃት እያደረሰች ነው ስትል ከሳለች። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ራሽያ በዩክሬን ላይ በፈጸመችው ወረራ ዙሪያ እውነቱን ለመደበቅና ለማሳሳት የምታደርገው ጥረት መጠናከሩን እንደቀጠል አስታውቀው የራሽያ ሕዝቦች ምን እየተካሄደ እንዳለ የማወቅ መብት አላቸው ብለዋል። ኢፍ ፕሬዚደንት ፑቲን ሲሪየስ አባውት ዲፕሎማሲ ሂ ኖውስ የራሽያ ፕሬዝደንት ቭላዲሚር ፑቲን ለዲፕሎማሲ ቦታ ካላቸው ማድረግ ያለባቸውን ያውቃሉ። በንጹሐን ሰዎች ላይ የጀመረውን የቦንብ ዘመቻ ማቆም አለበት፣ ወታደሮቹ ከዩክሬን እንዲወጡ ማዘዝና ሞስኮ የጦሩን ግለት ለማቀዝቀዝ መዘጋጀቷን በግልጽና በማያሻማ መንገድ ማሳየት አለባቸው። እስካሁን ያንን አላየንም። ይህ በእንዲህ እንዳለ እንደ አውሮፓያን አቆጣጠር በ1986 ዓ ም በዩክሬን የሚገኘው የቾርኖቦል ኒውክሊየር ማበልጸጊያ ላይ በደረሰ አደጋ ምክንያት ስራ እንዲያቆም የተደረገውን ተቋም የሚቆጣጠሩ የዩክሬን ሰራተኞች በራሽያ ወታደሮች ቁጥጥር ስር ሆነው ለረሃብና ለከፍተኛ ድካም መጋለጣቸውን፣ በዚህም ምክንያት ስህተት ሊሰሩ እንደሚችሉ የዩክሬን ኒውክሊየር መቆጣጠሪያ ተቋም አስታውቋል። ከቤላሩስ ድንበር 16 ኪሎ ሜትር ርቀት ላይ የሚገኘው ተቋም በራሽያ እጅ ከወደቀ በኋላ 150 የሚሆኑት የኒውክለሩ ብሔራዊ ዘብ ጠባቂዎች ትጥቅ እንዲፈቱ የተደረገ ሲሆን፣ በተባበሩት መንግስታት ድርጅት ስር የኒውክለርን ጉዳይ የሚከታተለው አካል ዳይሬክተር ጀኔራል የሆኑት ራፋኤል ግሮሲ የዩክሬን ኒውክለር ተቋም ጥብቅ ቁጥጥር እንዲደረግለት ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የራሽያ አትሌቶች በቤጂንግ እየተካሄደ ባለው የክረምት ፓራሎምፒክስ ውድድር ላይ እንዳይሳተፉ ማገዱን ዓለም አቀፉ የፓራሊምፒክ ኮሚቴ አስታውቋል። ውሳኔው የተላለፈው ሌሎች ቡድኖች ራሽያ በዩክሬን ላይ ያካሄደችውን ወረራ በመቃወም ከውድድሩ ራሳቸውን እንደሚያገሉ በማስፈራራታቸው መሆኑንም ገልጿል። ሰባ አንድ አባላት ያሉት የራሽያ ቡድንና አስራ ሁለት አባላት ያሉት የቤላሩስ ቡድን አርብ በሚጀመረው ውድድር ለመካፈል ቤጂንግ የሚገኙ ሲሆን ሌሎች የስፖርት ተቋማት በራሽያና በቤላሩስ አትሌቶች ላይ ተመሳሳይ እገዳ ጥለዋል። ራሺያ በዩክሬን ጦሯን ካስገባች ጀምሮ አምስት መቶ ወታደሮቿ እንደተገደሉ አንድ ሺ ስድስት መቶ ደግሞ እንደቆሰሉ ለመጀመሪያ ጊዜ ብታስታውቅም በራሺያ ላይ የደረሰው ጉዳት ከዚህ በላይ መሆኑን ገልጻ የምትከራከረው ዩክሬን በሕዝቧ ላይ የደረሰውን ጉዳት መጠን እስካሁን ይፋ አላደረገችም። ሆኖም የራሺያ ተዋጊዎች ከሚደርስባቸው ውድቀት ይማራሉ የምትለው ዩናይትድ ስቴትስ ለዩክሬን ጦር የምታደርገውን ድጋፍ ቀጥላለች። በአሜሪካ ድምጽ ለተጠናከረው ዘገባ ስመኞሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችንን እንወስዳችኋለን ወደ ኤርትራውያን ስደተኞችን የተመለከተ ዘገባ ነው የምናልፈው። በኢትዮጵያ ለተራዘመ ጊዜ በተካሄደው ጦርነት የተለመደ ትዕይንት እየሆነ መጥቷል ይላል ዘገባው በሺዎች የሚቆጠሩ ኤርትራውያን በእጅጉ ተረብሸውና የሚያደርጉት ጠፍቷቸው የቤተሰብ አባላት ተነጣጥለው ከቦምብና ከተኩስ ለማምለጥ መሸሸጊያ ፍለጋ እግራቸው ወደ መራቸው ሲጓዙ ማየት ይላል። ከጥቃቱ የተረፉ ወገኖች እጅግ አሰቃቂ ሲሉ የጠሩት ጥቃት በሰሜን ባለፈው ወር በምስራቅ አፋር ክልል በሚገኘው በርሃሌ የስደተኞች መጠለያ ጣቢያ ከአጎራባች ትግራይ ክልል በመጡት ተዋጊዎች በተፈጸመበት ጊዜ ይህ ዳግም ታይቷል ይላል የአጃንስ ፍራንስ ፕሬስ ዘገባ። ጥቃቱ በተፈጸመበት ወቅት አምስት ሰዎች መገደላቸውንና ቁጥራቸው ለጊዜው በውል ያልታወቀ ሴቶች መታገታቸውን ጠቅሶ የዜና ተቋሙ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ከጥቃቱ ለማምለጥ የታደሉ ብዙዎች በአሁኑ ወቅት በአፋር ክልል በተለያዩ አካባቢዎች ተበታትነው በሀገራቸው ይደርስባቸው ከነበረው ጭቆና ሸሽተው መሸሸጊያ መጠለያ አድርገው የሕይወት በነበረችው ሀገር መጨረሻው ያልታወቀ መጪ ዕጣቸውን በመጠባበቅ ላይ ናቸው። ጦርነቱ ከተጀመረ ጊዜ አንስቶ በኤርትራ ስደተኞች ላይ ከትግራይ ውጭ ይህን መሰል ጥቃት ሲፈጸም የአሁኑ የመጀመሪያው ሲሆን የዳህጣን የአፋር ብሔረሰብ አባላት በሆኑ የኤርትራ ስደተኞች ላይ ሲደርስም የመጀመሪያው መሆኑን ዘገባው ጨምሮ አመልክቷል። ሌላ ጥቃቱ ያሳየውና ተደጋግሞ የተስተዋለ ጉዳይ ኤፍፒ ዋቢ ባደረጋቸው ተንታኝ እይታ የተዋጊዎቹን የኢትዮጵያን መንግስት እና ብሎም የዓለም አቀፉን ማኅበረሰብ ድክመቶች አጉልቶ ያሳየ ነው። ድንገቱ፣ በተጨማሪም በአፍሪካ በህዝቧ ብዛት ሁለተኛ በሆነችው ሀገር ለመሰል ጉዳቶች ይበልጥ ተጋላጭ የሆኑ ወገኖችን እንዴት መጠበቅ ይቻላል በሚለው ላይ የቆየውን ክርክር ያደሰ ነው። ይህ ታይቶ የማይታወቅና የቱን ያህል የከፋ መሆኑን በበቂ መጠን መናገር አልችልም ያሉት የዓለም አቀፉ የስደተኞች ጉዳይ ተከታታይ ድርጅት ሪፊውጂስ ኢንተርናሽናል ከፍተኛ ባለሙያ ሳራ ሚለር ናቸው። ባለፉት አስራ አምስት ወራት ውስጥ በኤርትራውያኑ ስደተኞች ላይ በእያንዳንዱ እርከን የደረሰውን የመብት ረገጣና እንግልት መጠንና ደረጃ ያሉትን ሲያስረዱ፣ ኢትዮጵያ ካሁን በኋላ ለኤርትራውያኑ ስደተኞች አስተማማኝ መጠለያ አይደለችም፣ ያ ግልጽ ሆነዋል ሲሉም አክለዋል። የኤርትራ ስደተኞች በሰሜን ኢትዮጵያ ረዥም ዓመታት ያስቆጠረ ታሪክ አላቸው። መጀመሪያ ወደዚያ የመጡት ለሁለት ዓመታት በዘለቀውና እንደ አውሮፓውያን የዘመን አቆጣጠር በ2000 ዓ.ም ባበቃው ብዙ ሺዎችን ባለቁበት የድንበር ግጭት ወቅት ነው። የአሁኑ ግጭት ከመጀመሩ በፊት 113 ኤርትራውያን ስደተኞች በትግራይና በአፋር በሚገኙ መጠለያ ጣቢያዎች ተመዝግበው እንደነበር የመንግስታቱ ድርጅት አመልክቷል። በግጭቱ መጀመሪያ ላይ ከድንበር አቅራቢያ በሚገኙ ሁለት ካምፖች ውስጥ የነበሩ ስደተኞች ግድያ፣ አስገድዶ መድፈርና ዘረፋን ጨምሮ ሂውማን ራይትስ ዋች የጦር ወንጀሎች ማሳያ ያለው መጠነ ሰፊ እንግልት በትግራይ ተዋጊዎችና በኤርትራ ወታደሮች እጅ እንደደረሰባቸው የዘረዘረ ዘገባ ሁለቱ የስደተኞች መጠለያ ካምፖች በኤርትራ ኃይሎች ቁጥጥር ስር ከዋሉ በኋላ አንድ የረዴ ድርጅት ከቁጥጥር ውጪ በሆነ መንገድ ባለው በመጨረሻው መፍረሳቸውን አመልክቷል። በሺዎች የሚቆጠሩ አሁን ድረስ የገቡበት ያለመታወቁም ተዘግቧል። በባህሬሌ ካምፕ ላይ የደረሰው ጥቃት የጀመረው ጥር 26 2014 ዓ ም ነበር። ይህም በአፋር ውስጥ የሚካሄደው ሰፊ ዘመቻ አንዳንድ ዲፕሎማቶች ተስፋ የተደረገበት የሰላም ድርድር ያለመስመሩን ያሳያል ብለውታል። ከባድ መሳሪያ በስደተኛ ካምፕ ላይ መወርወሩንና የትግራይ ኃይሎች አካባቢውን እንደተቆጣጠሩ ንብረት መዝረፍ ጀምሩ ሲል አንድ በአካባቢው የሚንቀሳቀስ የረድኤት ድርጅት ከጥቃቱ ካመለጡ ስደተኞች ያሰባስበውን መረጃ በመጥቀስ ኤፍፒ ዘግቧል። የህወሓት ቃል አቀባይ ግን ተዋጊዎቹ በስደተኞች ላይ ጥቃት ሰነዘሩ የሚለውን የሐሰት ወሬ ነው ሲሉ ውድቅ አድርገውታል። በሌላ በኩል አንዳንድ ስደተኛ ሴቶች ታፍነው ተወስደዋል፣ የት እንዳሉም አናውቅም ሲሉ በተፈጠረው ቀውስ ከእህታቸውና ከዘጠኝ ዓመት ልጃቸው የተለያዩ አንዲት ስደተኛ አመልክተዋል። በመቶዎች የሚቆጠሩ የባህሬሌ ስደተኞች በክልሉ ዋና ከተማ ሰመራ በሚገኘው አግዳ ሆቴል መጠለያ ፍለጋ በካርቱን ሳጥኖች በተቀለሱ መከለያዎች ወይም በግቢ ውስጥ ባሉ የተፈጥሮ ዛፎች ስር በመሰባሰብ መጠለላቸውንም ዘገባው ጨምሮ ገልጧል። ለሶስት ቀናት ምንም አይነት ምግብ ሆነ ውሃ አልነበረንም። ነገር ግን ከስጋታችን የተነሳ ስለዚያ አናስብም ነበር ያሉት ከስደተኞቹ አንዱ የሆኑት አብዱ አህመድ ለኤፍፒ የተናገሩት። ከጥቃቱ በኋላም ከስምንት ልጆቻቸው መካከል አንዱን ብቻ ያገኙት ሀሊማ ከድር የተባሉ ሌላ ስደተኛ ሲናገሩ እግዚአብሔር ቤተሰቤንና ቤቴን ከወሰደብኝ ማንን እጠይቃለሁ? እቀበላለሁ እንጂ ነበር ያሉት። የተባበሩት መንግሥታት የስደተኞች ድርጅት ቃል አቀባይ ኔቨን ክራቨን ኮቭች ለኤፍፒ ባለፈው ሳምንት እንደተናገሩት ቀደም ሲል በባህሬሌና አካባቢው ተመዝግበው ከነበሩት 34,000 ስደተኞች ውስጥ በአሁኑ ሰዓት ያሉበት የሚታወቀው 14,250 ብቻ ናቸው። የስደተኞች ተከታታዩ ድርጅት ባልደረባዋ እንደሚያዩት ከሆነ የኤርትራውያኑ ስደተኞች እንግልት በሺዎች የሚቆጠሩ ሰዎች የተገደሉበትና የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ እንደሚሉትም በመቶ ሺዎች የሚቆጠሩ ሰዎችን ከረሃብ አፋፍ ያደረሰው ጦርነት ለሲቪሎች ጥበቃ መደረግ ያልተቻለበትን ትልቅ ውድቀት የሚያሳይ ነው። የሰብአዊ አገልግሎት ማህበረሰብ አባላት በኢትዮጵያ ውስጥ እየተካሄደ ባለው ነገር ዙሪያ መለስ ብለን እንድናይና በጥልቁም እንድናስብ የሚያደርግ ብዙ ስራ ይጠብቀናል ብለዋል። ማንም የሚደርስላቸው ለሌላቸው የኤርትራውያኑ ስደተኞች የተለየ ኃላፊነት አለብን፣ ሲሉም ሚለር ለነገሩ ክብደት አጽንኦት ሰጥተው ተናግረዋል። የተከበራችሁ አድማጮች፣ ለዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜያችንን አጠናቀናል። ብዙ ሰዓት ወስደናል ከመጀመሪያው ዝግጅታችን ምክንያቱም ደግሞ በስቱዲዮ ጥቂት የቴክኒክ ችግሮች አጋጥመውን በምስል ያሰናዳናቸውን ዘገባዎች በሙሉ በድምጽ ነው ያስደመጥናችሁ። ዛሬ ወደ ሬዲዮ ተመልሰናል ማለት ነው። በስቱዲዮ ከሚታየው ከእኔ ምስል በስተቀር ያሳየናችሁ ሌሎች ምስሎች የሉም። ለዚህ ይቅርታ እንጠይቃለን። አብዛኞቹ በምስል የተቀናበሩ ዘገባዎች ስለሆኑ ዌብሳይታችንን ብትጎበኙ፣ አማሪክ ዶት ቪኦኤ ኒውስ እንዲሁም አት ቪኦኤ አማሪክ የፌስቡክ ገጻችንን ብታዩ ሙሉ ዘገባዎቹን ታገኛላችሁ። ወደ ተከታዩ ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን። በተከታዩ ዘገባችን ወደ ትግራይ ክልል ነው የምንወስዳችሁ በትግራይ ክልል ትምህርት የናፈቃቸው የትግራይ ክልል ተማሪዎች ይላል ዘገባው። ትግራይ ክልል ውስጥ ላለፉት ሁለት ዓመታት ትምህርት በመቋረጡ በአጠቃላይ በሕይወታቸው ላይ ትልቅ ችግር ማስከተሉን በመቀሌ ከተማ የሚገኙ ተማሪዎችና መምህራን ተናግረዋል። ለአሜሪካ ድምጽ አስተያየት የሰጡ ሁለት መምህራን በኮቪድ-19 ምክንያት የተዘጋው ትምህርት ቤት በኋላም ጦርነት ሲታከልበት ጭርሱኑ እንዳልተከፈተ ገልጸዋል። አብዛኞቹ ተማሪዎች የት እንዳሉ እንደማያውቁም ተናግረዋል። ጦርነት ቆሞ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ እንደሚናፍቁም ገልጸዋል። በሌላ በኩል ክልሉ እስከ ስድስተኛ ክፍል ትምህርት ለመስጠት መጀመሩን እና አሁን ደግሞ በረሃብ ምክንያት እየተደናቀፈ እንደሚገኝ የትግራይ ክልል ትምህርት ቢሮ አስታውቋል። ዘገባው የሙልጌታ አጽባህ ነው። እንደሚከተለው ይቀርባል በ2012 ዓ ም መጋቢት ወር በኮሮና ቫይረስ ምክንያት ትምህርት ሲቋረጥ የ11ኛ ክፍል ተማሪ ነበረች በመቀለ ከተማ ነዋሪ የሆነችው ሮዳስ ገብረ እግዚአብሔር ባለፈው ዓመት በትግራይ በተጀመረ ጦርነት ተከትሎም ትምህርት ባለመጀመሩ በህይወቴ ሁለት የትምህርት ዓመታት እስካሁን ከስር ያለሁ ብላለች። በጦርነቱና በኮሮና ምክንያት እስካሁን ሰላም የለምና እስካሁን አስራ አንደኛ ክላስ ነው ያለሁት በጣም ሞራል ይሰብራል። ከኔ በታች የነበሩ ልጆች የማውቃቸው አዲስ አበባ ላይ የሚማሩት ማለት ነው። እኛ ግን እስካሁን አስራ አንደኛ ክላስ ነው ያለ ነው እና እሱን ኮምፔር ስታደርገው በጣም ያሳዝናል። በአሁኑ ጊዜ የዩኒቨርሲቲ አንደኛ ዓመት ተማሪ መሆን ሲገባኝ አስራ አንደኛ ክፍል መጨረስ አልቻልኩም ያለችው ሮዳስ ጦርነቱ ቁሞ ለሕጻናት የሚበጅ ነገር ቢሰራ በማለት ተናግራለች። በጣም ነው እቤት ሁሌ እቤት መሆን የለመድከውን ሲጠፋ ምናምን በጣም ያናድዳል። እና አሁን ትልቅ ሰው ነክ ከእንደገና ሃይስኩል ልትገባ እንጃ። ሁሉም ሰው በጣም ነው ሞራሉን የሚነካው። የኢትዮጵያ መንግስት ይሄ ጦርነቱን ቢያቋርጠው እና እኛን ሰላም ቢሰጠን እና ለትምህርት ቦታ ቢሰጠን ጥሩ ነበር እና መፍትሄ ቢያመጡ ጥሩ ይሆናል። በመቀለ ከተማ ማይወይኒ በተባለ ሁለተኛ ደረጃ ትምህርት ቤት አስረኛ ክፍል እየተማረ የነበረ አማኑኤል መልካሙ የተባለ ተማሪ በበኩሉም በቀድሞ አስረኛ ክፍል ማር ነበር ማይወይኒ የሚባለው የሚባል ትምህርት ቤት አሁን አስራ ሁለተኛ ክፍል ማር ነበር ያናድሃል ትምህርት አሁን እየተማር ነበር። እንደ ሌሎች ክልሎች ቢሆን በትግራይ ክልል ግን ሁለት አመት አድርጓል። ትምህርት ከተቋረጠ አው ጦርነት ቢባል ጦርነት ራሱ እንኳን ብዙ ነገር ጉዳት አለው። ለእኔ በትምህርቴ ሁለት ዓመት እንድስተጓጉል አድርጎኛል። ለው ጺም አልነበረኝም። አሁን ሁለት ዓመት አድርገናል። ጺማ ውጭ ያለው ፊዚካል ማድግ ያለው ከመምህራቹ ጋር እኩል ነው የምንመስለው እንዴት አድርገ ትማራለ? በአፄ ዮሐንስ ሁለተኛ ደረጃና መሰናዶ ትምህርት ቤት ምክትል ርዕሰ መምህር የሆኑት መምህር ሰለሙን ብርሃንም በትምህርት ቤቱ የነበሩ ተማሪዎች አሁን የት እንዳሉ አናውቅም ብለዋል በትምህርት ላይ ያለን በኮሮና በመግባቱ ምክንያት ትምህርት ተቋርጧል በዛን ሰዓት ወደ 2180 አካባቢ ተማሪዎች ነበሩን በመምህራን ደረጃ ወደ አንድ መቶ ሰባት መምህራን ነበሩን እዚህ ትምህርት ቤት ነው። አሁን ተማሪዎቻችን የት እንዳሉ ይህን አናቅም? አሁን በምን ደረጃ እንዳሉ ይህን የምናውቀው ነገር የለም እድሜያቸው በአግባቡ መጠቀም ነበረባቸው ግን በነሱ ፍላጎት ሳይሆን በሌላ በውጭ ተጽዕኖ ተማሪዎቻችን እድሜያቸውን መጠቀም አልቻሉም። ይሄ በጣም ያሳዝናል። በትምህርት ቤቱ የሚያስተምሩ መምህራን በቅጥር ግቢው አብረው ሲያወሩና ሲጫወቱ ነው ያገኘኋቸው። ለምን ትምህርት ሳይጀመር ትምህርት ቤት ትመጣላችሁ? የሚል ጥያቄ ለምክትል ርዕሰ መምህሩ ጠይቄያቸው፣ አንደኛ ምንውልበት ሌላ ቦታ የለንም፣ ሁለተኛ ደረጃ ደግሞ ተማሪዎቻችን ስለሚናፍቁን ነው። ተማሪዎቻችን አሁን ትምህርት ቤቱ እንዳየኸው ከሁለት ሺህ በላይ ተማሪዎች ይይዛል። እና ልክ ትምህርት እያሰማርን በነበርንበት ሰዓት ተማሪዎቻችን ሁለት ሺህ ተማሪ እዚህ ግቢ ውስጥ ስታየው የሆነ ነገር ደስ የሚል ድባብ ነበር። አሁን ግን ይህን ያክል ትምህርት ቤት አንድም ተማሪ የለም። እና ዝም ብለን ሳይኮሎጂካሊ መምህራን እዚህ ከ20 እስከ 30 ጠዋት በእያንዳንዱ ቀን ጠዋት ከ20 እስከ 30 አስተማሪ እዚህ ትምህርት ቤት ይገኛል። አንደኛው በቃ ለራሳችን ሳቲስፋክሽንም ዝም ብለን መጥተን ልክ ተማሪዎቻችን እንዳገኘን ነው የሚሰማን። እዚህ ውለን ነው የምንሄደው ብዙ ጊዜ። ቀጣይ የተማሪዎቹ ተስፋ እንዲለመልም ጦርነቱ ቁሞ ትምህርትና ሁሉም አገልግሎቶች ቢጀመሩ ይላሉ። መምህር ሰለሞን መንግስት ራሱ የኢትዮጵያ መንግስት አሁን በትግራይ ውስጥ እያካሄደው ያለው ችግር እያስከተለው ያለው ችግር ይህን ተገንዝቦ አስቸኳይ መፍትሄ መውሰድ አለበት። ምክንያቱም ተማሪዎቻችን እለታዊ ምግብ ማግኘት አልቻሉም፣ ሕክምና ማግኘት አልቻሉም፣ ትምህርት መማር አልቻሉም፣ አስተማሪዎቻችን ደሞዝ ማግኘት አልቻሉም፣ ሰላምን ማግኘት አልቻሉም ይን ትምህርት ጀምር እንኳን ብንል በየእለቱ ድሮን ይመጣል። በየእለቱ የተኩስ ድምጽ ነው የሚሰማው። ስለ ጦርነት ነው ወሬው ሁሉ። ስለዚህ ይሄ በጣም ችግር ነው ያለው። መምህር ተስፋ ኪሮስ ከበደ የተባሉ በበኩላቸው ለሁለት ዓመት ያክል ተማሪዎች ከትምህርት ቤት በመራቃቸው ያው የስነ ልቦና ችግር ነው የደረሰብን። ምክንያቱም መምህር ዋና ዓላማና ስራው ተማሪዎችን አስተምሮ ተመራማሪዎችን ሆኖ የምስን ውጤት ማየት ነው፣ ልክ እንደ ገበሬ አርሶ አጭዶ እህል እንደሚያስገባ የኛው ደግሞ ተማሪዎቻችን ካልቲቬት አድርገን የነሱ ውጤት ነበር የምንጠብቀው። ይህ ሳይሆን ቆርተ ግን አሁን የጦርነት አውድማ በመሆኑ ትግራይ ተማሪዎቻችን የት እንዳለም አናቃቸውም። ስለዚህ የተማሪ ውጤታችን አለ ማያታችን በጣም በስነልቦና ተጎተናል። በአፄ ዮሐንስ ትምህርት ቤት የሚሰሩ አስተማሪዎች ላለፉት ዘጠኝ ወራት ደሞዝ ስላልተከፈላቸው መምህራን አሉ ብለዋል። ያው ለዘጠኝ ወር አካባቢ ያው አስተማሪው ደሞዝ አልተቀበለም። በጣም ከባድ ነው። ትግል ይጠይቃል፣ ውና ይጠይቃል። ስለዚህ በጣም አስቸጋሪው አሁን አስተማሪዎቻችን በጣም የተቸግሮ፣ በልመናም የተሰማሩ የተወሰኑም ሊኖሩ ይችላሉ። ትግራይ ህዝብ ይሄ ኤክስፒሪየንስ የም ተሞክሮ ከድሮም የነበረ ነው በደርግም በዚህ በራብ በዚህ በጥይትና ቦምብ እየፈነዳ በዋሻና በተለያዩ ጫካዎችን ከአንድ ቦታ ወደ አንድ ቦታ በመንቀሳቀስ ትምህርት ይቀጥል ነበር። አሁንም የፈለገው የድሮን ሁኔታ ቢፈጠር የራብ ችግርም ቢፈጠር እጃችንና እግራችን ሳናጣምር እየተራብንም ሆነ በስነ ልቦናም እየተጎዳን ተማሪዎቻችን ግን መጎዳት ስለሌለባቸው ተማሪዎቻችን እንዲማሩ ትምህርታቸውም እንዲቀጥሉ ተማሪዎቻችን እናስተምራለን እየተራብን እየተጠማን ማለት ነው። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ሺሻይ አማረ በበኩላቸው በክልሉ ከሁለት ዓመት በፊት ትምህርት ሲቋረጥ አንድ ነጥብ አራት ሚሊዮን ተማሪዎች በትምህርት ገበታ እንደነበሩ ገልጸዋል። አዲስ የሚገቡና መመረቅ የሚገባቸው ጨምሮ በዚህ ሁለት ዓመት ከሁለት ሚሊዮን በላይ ተማሪዎች ከትምህርት ተስተጓጉሏል በማለት ነው የገለጹት አዙ ትምህርት ጠጠው ይሎ ማለት አሁን ከሁለት ዓመት በላይ ትምህርት ቁሟል ማለት ነው። ይህ ማለት በየአመቱ እድሜያቸው ደርሶ ትምህርት መግባት የሚገባቸው አዳዲስ ተማሪዎችና ትምህርት ጀምረው የነበሩም በቤት እየዋሉ ነው። አንዳንዶቹ ደግሞ በቤት የመዋል ዕድል ያላገኙዋሉ፣ ወደ ስደት የሄዱ አንዳንዶቹም፣ ሕይወታቸው ያለፈ፣ ሌሎችም ምግብ ፍለጋ እየተንከራተቱ ያሉ አሉ ነው ያሉት። በዚህ ዓመት እስከ ስድስተኛ ክፍል ተማሪዎች ትምህርት ለመጀመር እንቅስቃሴ ቢደረግም በረሃብ ምክንያት እየተደናቀፈ ነው ብለዋል። ዶክተር ሽሻይም መምህራን ብጥሜት አብቅድሚ ቅድሚ ተምሃሮኦም አንጨራሪዎም እናወደቁ ምርኣይ ተጀሚሩ አስተማሪዎች በተማሪዎቻቸው ፊት አዙሮቸው እየወደቁ ናቸው። ተማሪዎች ባዶ ሆዳቸው ወደ ትምህርት ቤት መምጣት ጀምረዋል። የውሃ አገልግሎት የለም፣ ነዳጅ የለም፣ የጤና አገልግሎትም የለም፣ ብዙ ነገር የለም። በድፍረት ነው ትምህርት የተጀመረው። ይህ ተከትሎ የተከሰቱ በሽታዎች በረሃብ ምክንያት እከክ ጨምሮ በሕፃናትና በአስተማሪዎች እየታየ ነው። በዚህም ምክንያት ያሰብነው እየተሳካ አይደለም። ተማሪዎች ከትምህርት እየቀሩ ናቸው። ትምህርት ቤቶችም እየቆሙ ናቸው ነው ያሉት። በትግራይ ክልል ትምህርት መቋረጡ ተከትሎ ለአሁን ጊዜ ብቻ ሳይሆን በቀጣይ ትውልድ ላይ ነው ችግር የሚያስከትለው በማለት ዶክተር ሽሻይ ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም የተከበራችሁ አድማጭ ተመልካቾቻችን በድጋሚ ደግመን ደጋግመን ይቅርታ እንጠይቃለን። ምክንያቱ ደግሞ ዛሬ ለራዲዮ በቴሌቪዥን ዝግጅቶቻችን ያሰናዳ ናቸው የምስል ዘገባዎቻችን በተገቢው መንገድ አልቀረቡም። ቀደም ሲል ደግሞ የነበረውን ፕሮግራም በማስተዋወቅበት ጊዜ የስቱዲዮ ካሜራችን በርቶ ለእኔ የተሰጠኝ ካሜራና ለእናንተ የሚተላለፍላችሁ ካሜራ ደግሞ የተለያየ በመሆኑ ዓይኔን አንድ አንዴ ወደዛ ሳደርግ ነበር። ለእሱም ይቅርታን ጠይቃለን። በነገራችን ላይ በፕሮግራሞቻችን ላይ ያሏችሁን አስተያየቶች በሙሉ በዌብሳይታችን ገብታችሁ አስተያየት ማስቀመጥ ትችላላችሁ። አምሀሪክ ዶት ቪኦኤ ኒውስ ዶት ኮም የዌብሳይት አድራሻችን ነው። በፕሮግራሞቹ በእያንዳንዱ ፕሮግራሞች ላይ አስተያየቶቻችሁ ማስፈር ትችላላችሁ። አት ቪኦኤ አምሀሪክ ደግሞ ፌስቡክ ገጻችን ነው። እዚያም ገብታችሁ በውስጥ መስመር መልእክት ማስቀመጥ ትችላላችሁ። የትዊተር ገጻችን ሀሽታግ ቪኦኤ አምሃሪክ በትዊተር ላይ ገብታችሁ ተከተሉን፣ ተወያዩ፣ ተነጋገሩ። ታግ አድርጋችሁ የሀሽታግ ምልክትም ተጭናችሁ ቪኦኤ አምሃሪክ ብላችሁ አስተያየት ብታደርሱት አስተያየቶቻችሁን እንቀበላለን። ጥቆማዎቻችሁንም እንደዚሁ አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። እንዲሁም ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በኢሜይላችንም ላይ አስተያየቶቻችሁን ላኩልን። ስልክ ቁጥራችንን ላስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ አራት የውስጥ መስመር አስራ አራት ስልክ ደውላችሁ በተቀመጠው መመሪያ መሰረት፣ በድምጽ የተቀመጠ መመሪያ አለ። እሱን ተከትላችሁ መልእክት አስቀምጡልን፣ ይደርሰናል። የዋትሳፕ ቁጥራችን ደግሞ ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት ነው። ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት የዋትሳፕ ቁጥራችን ላይ በነገራችን ላይ በድምጽ ነው መልእክት የምታስቀምጡልን በጽሁፍ እንዲሁም ደግሞ በጽሁፍ መልእክት አስቀምጡልን። በተጨማሪም ደግሞ ቀርጻችሁ ድምጻችሁን ነው የምታስገቡት፣ እሱን አየር ላይ እናውለዋለን። በድምጽ የቀረጻችሁትን አስተያየት አየር ላይ እናውላለን። በፕሮግራማችን ላይ ቢተላለፍ ቢቀርብ ብላችሁ ደግሞ የምታስቡትን እንዲሁ ጥቆማ ስጡን። ድምጻችሁን አየር ላይ እናውለዋለን። አድማጮቻችን ፕሮግራማችንን እንግዲህ ልናጠናቀቅ ነው እንደነገርኳችሁ ዛሬ አነስ ያለ የቴክኒክ ችግር በስቱዲዮ ስለገጠመን ሰዓታችንን ቆራርጠን ነው ወደ እናንተ ያቀረብ ነው። በርከት ያሉ ቅንብሮችን ይዘን ነበር፣ የተወሰኑትን ስናስተዋውቃችሁ ቆይተናል። በነገው ምሽት ዝግጅታችን በተሟላ ሁኔታ ይዘን እንመለሳለን። እስከዚያው እንዳልኩት አስተያየቶቻችሁን አድርሱን። ለመጨረሻ ጊዜ የዋትሳፕ ቁጥራችንን አስታውሳችኋለሁ 202 251 3505 ነው። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ብርሃን ሀያት ኃይሉ ስርጭቱን አቀናብርልናለች። ሰላም፣ በደን አደሩ።